በእነ ሀብታሙ አያሌው መዝገብ በጸረ ሽብር ሕግ ተከሰው በስር ፍርድ ቤት ነፃ የተለቀቁትና አቃቤ ሕግ ይግባኝ የጠየቀባቸው ሀብታሙ አያሌው፣ አብርሃ ደስታ፣ ዳንኤል ሽበሺ፣ የሸዋስ አሰፋና አብርሃም ሰለሞን ናቸው። ጉዳዩን ለማየት የተሰየሙት ዳኞች ለውሳኔ ጠቃሚነት አለው ያሉትን ከብሔራዊ መረጃና ደህንነት ቢሮ የተያያዘ ማስረጃ ከፋይሉ ላይ አላገኘ ነውም ሲሉ ለችሎቱ አስረድተው ተለዋጭ ቀጠሮ ለኅዳር 23 2009 ሰጥቷል። ከችሎቱ በኋላ ጠበቃ ሽብሩ በለጠን አነጋገርናቸው። ተከታይን ብለዋል። ያው እንዳያችሁት በእነ አቶ ሀብታሙ ጉዳይ አቶ አማ ነበሩ። ጠበቃው ሌላ ችሎ ስለደረበባቸው ያንን ነው የነገርኩት ለፍርድ ቤቱ። አቃቤ ህጉም አልቀረበም። እሳቸውም ግን በሀብታሙ በኩል ባለቤቱ አስረድታለች። አሁንም ያልጋ ቁራኛ እንደሆነ ፍርድ ቤቱ ግን ከዚህ ቀደም ይሄ ይግባኝ ሰሚ ጠቅላይ ፍርድ ቤቱ ከደህንነት እንዲመጣ ከተከሳሾቹ ተቀዳይ የተባለው ቃል እንዲመጣ ትእዛዝ ሰጥቶ ነበር። መልሰጮቹ እንዳስረዱት አሁን ያ እንዲመጣ የታዘዘው እንደወረደ ያለው ማስረጃ በተደጋጋሚ አራት አምስት ጊዜ እድል ተሰጥቶት አቃቤ ሕግ ስላላቀረበ የቀረበው ማስረጃ ደግሞ በስር ፍርድ ቤት የቀረበው ነው እና ያን ለማግኘት ፍርድ ቤቱ እንደተቸገረ ገልጾ በስር ፍርድ ቤት ተከሳሽ የነበሩት በነ አቶ አብርሃም በኩል እንዲቀርብ፣ መዝገቡም የስር ፍርድ ቤት መዝገብ እንዲመጣ ታዞ ነበር አሁን እንዳላገኙት ገልጸው መዝገቡም ቀርቦ ያንን ማስረጃ ከስር ፍርድ ቤት መዝገብ ውስጥ ለማየት ነው እና ይህንን መርምሮ ለመወሰን ለኅዳር 27 ቀጥሮታል። ይኸው ችሎት የዞን 9 ጦማሪያን ጉዳይም ተመልክቶ ነበረ። ዳኞቹ እንዳሉት የስር ፍርድ ቤት መዝገብ አምጥተን እየመረመር ነው ስለሆነ ጊዜ ያስፈልገናል በማለት ተለዋጭ ቀጠሮ ለህዳር 27 2009 ሰጥቷል። በሌላ ክስ ተጠርጥሮ በእስር ላይ የሚገኘው ጦማሪ ማሪ በፈቃዱ ኃይሉ በፖሊሶች ታጅቦ የቀረበ ሲሆን ጠበቃው በቀጣይ ቀጠሮም ፖሊስ እንዲያቀርበው ትዕዛዝ እንዲሰጥላቸው በጠየቁት መሰረት ፍርድ ቤቱ ፖሊስ ይዞት እንዲቀርብ ትዕዛዝ ሰጥቷል። የከፍተኛ ፍርድ ቤት አራት ተኛ ወንጀል ችሎትም በነበቀለ ገርባ በጸረ ሽብር ህግ በተከሰሱት ላይ አቃቢ ህግ ጉዳዩን ያስረዱልኛል የሚላቸውን ምስክሮችን ለመስማት ዛሬ ተሰይሞ ነበረም። የችሎቱን ውሎ በተመለከተ ጠበቃቸው አቶ አመሃ መኮንንን አነጋግረናቸዋል። አቃቢ ህግ የሚያሰማቸው ምስክሮች ለመስማት ነበረ። ይሄ ቀጠሮ እንግዲህ ከትላንት ጀምሮ ለሚቀጥሉት አስር ተከታታይ ቀናት የተያዘ ቀጠሮ ነው። በትላንትና ሁለት ያው መቅረብ ከነበረባቸው ተከሳሾች ውስጥ አምስት ተከሳሾች ሳይቀርቡ የቀረበ መሆኑ እና የትርጉም አገልግሎት የሚሰጥ ሰው ያልቀረበ በመሆኑ በዛ ምክንያት እነዚህ ነገሮች እንዲሟሉ ታዞ ያልቀረቡት እንዲቀርቡ አስተርጓሚም እንዲቀርብ ታዞ ለዛሬ ተቀጥሮ ነበረ ዛሬ ያው ጉዳዩን የሚመለከተው አራተኛ ችሎት ከጉዳዩ ክብደትና ጉዳዩን ለመከታተል ፍላጎት ካለው የህብረተሰብ ክፍል ብዛት አንጻር ሰፋ ያለ ችሎት ጉዳዩን ለማስቻል ወስኖ በዚሁ መሰረት ከመደበኛው የችሎቱ ማስቻያ ቦታ ሌላ እዛው ግደታ ግቢ ውስጥ ሰፋ ያለ አዳራሽ ውስጥ ነው ችሎቱን ለማካሄድ የታስቦ የነበረው። በዛ መሰረት ተገኝተን ነበረ። ነገር ግን በአቃቤ ህግ በኩል ያው ከምስክሮች ጥበቃ አንጻር ጉዳዩ በዝግ ችሎት ይታይልኝ የሚል ማመልከቻ አቅርበዋል። በዚህ ላይ በእኛ አስተያየት እንድንሰጥ ተጠይቀን በእኛም በኩል ከህገ መንግስቱና አቃቤ ህግ የጠቀሰውንም ህግ መሰረት አድርገን ከአጠቃላይም የዳኝነት አካሄድ ፍትሀዊ መሆን አለበት ከሚለው መርህ አንጻር ተነስተን አቃቤ ህግ ጥያቄን ተቃውመን አስተያየት ሰጥተናል። እንግዲህ ፍርድ ቤቱ አቃቤ ህግ ጥያቄና እኛ የሰጠነውን ምላሽ ከህጉ ጋር አገናዝቦ ጉዳዩ በዝግ ችሎት ይታይ ወይስ በግልጽ ችሎት ይታይ የሚለውን ለመወሰን ነገ ባዳሪ ቀጥሮታል። በዚሁ ነው ዛሬው ችሎት የተጠናቀቀው። በሌላ ዜና የቅድስት ማርያም ቤተ ክርስቲያን ቀሳውስትና አመራር ላይ ሙስናና ከአንድ አባት የማይገቡ ያላቸውን ተግባራት ዘርዝሮ በመጻፉ በስም ማጥፋት ወንጀል የተከሰሰውና ባለፈው ሳምንት ጥፋተኛ የተባለው የኢትዮ ምህዳር ዋና አዘጋጅ ጌታቸው ወርቁ ዛሬ ያስቻለው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በአንድ ዓመት እስራት እንዲቀጣ ወስኗል። ጠበቃውን በስልክ ለማግኘት ያደረግነው ጥረት ባይሳካልንም ችሎቱን የተከታተለችው የኢትዮ ምህዳር ጋዜጠኛ ማስተዋል ሙላት እንደነገረችን ከእስራቱ በተጨማሪ ጋዜጣው 10 ሺ ብር፣ ጋዜጠኛው ጌታቸው ወርቁን ደግሞ 1500 ብር ተጨማሪ ቅጣት ተጥሎባቸዋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።